ተከታዩ ዝግጅት በአድዋ ላይ እየተቀናበረ ኢትዮጵያውያን የወራሪውን የጣሊያንን ጦር ድል የነሱበትና በጥቁር ሕዝቦች ታሪክ ውስጥ አዲስ ምዕራፍ የከፈቱበት የአድዋ ድል መታሰቢያ ዛሬ አዲስ አበባ ላይ ተከብሯል። እለቱ የሚከበረው የፊታችን ሰኞ የካቲት 23 ቀን ቢሆንም ይህ የዛሬው በብርሃን ኢትዮጵያ ማዕከል የተከናወነው ስነ ስርዓት ከ119 ዓመታት በፊት የነበረውን ሁኔታ ለማስታወስ የታሰበ ነው። እስክንድር ፍሬው ዘገባ ልኳል። ስለ አድዋ ድሉ የተገኘበት የካቲት 23 ሰሞን ሁሉም በአንድ ላይ እንዲያስበው ቆም ብሎ እንዲያስታውሰው መልካም አጋጣሚ ነው። የዚያን ጊዜዎቹ ኢትዮጵያውያን በጥቁር ሕዝቦች ታሪክ የመጀመሪያ የሆነውን ምዕራፍ ከፍተዋል። የነጻነት ትርጉም፣ የሀገር ፍቅር ጥግ እስከምን እንደሆነ አሳይተዋል። በጊዜው የአውሮፓ ስልጣኔ ተመክቶ በዘመናዊ መሳሪያ ዘምኖ የመጣውን የጣሊያን ጦር በዚህ ፍቅር ብቻ አሸንፈዋል። እናም የካቲት 23 ለኢትዮጵያውያን ብሎም ለአፍሪካውያን የተለየ ቀን የነጻነት ጉዞ መጀመሪያ ነው። በዚህ ቀን እነዚያ ኢትዮጵያውያን ለቀጣይ ትውልድ ነጻነትን አውርሰዋል፣ ጀግንነትን አላብሰዋል። ከአርባ ዓመታት በኋላ በሙሶሎኒ አዝማችነት የመጣውን የጣሊያን ጦር የተዋጉት የ88 ዓመቱ ሻለቃ ደጀኔ መሸሻ ይህንኑ ነው የሚናገሩት። የአድዋን ጦርነት ታሪክ ከታሪክ መዝገብ ላይና ከአባቶቻችን ነው የተረዳ ነው እና ያወቅ ነው እና ወደ አድዋ ጦርነት ሲነሳ የኢትዮጵያ ሕዝብ እንዴት እንደሄደ ምን እንደለበሰ፣ ምን መሳሪያ እንደያዘ ያንን ነው የነገሩን። ነገር ግን ለምንድን ነው የሄደው? ሀገሩን ለማስከበር ነው፣ ነጻነቱን ይህችን ሀገር ለማስከበር ነው ጦርነት ግን ኢትዮጵያን እንዳስከበራት ለዓለም እንዳሳወቃት ለጥቁር ህዝቦች ምሳሌ እንደሆነ በደንብ ተረድተናል ከታሪክም ከምንም። እኛ ደግሞ ታዲያ የአዳ ጦርነት ከአርባ ዓመት በኋላ አቂሙን ለመመለስ ሲፈጣ ጣላን ከአባቶቻችን በተማርነው ትምህርት እኛም እንዳባቶቻችን በምንጫ ካገባ ላለፉት ሰላሳ አንድ ዓመታት በኢትዮጵያ የኖሩትና ልዩ ልዩ የታሪክ መጽሐፍትን ያሳተሙት መምህር ጆሴፍ ፍራንሲስ አድዋ የተለየ ስፍራ እንዳለው ይናገራሉ። በእንግሊዝኛና በአማርኛ ባሳተሟቸው አጼ ቴዎድሮስ፣ አለማየሁ ቴዎድሮስ፣ ድንቂቱ ኢትዮጵያና አድዋ በተሰኙ መጽሐፍት ምክንያት የኢትዮጵያን ታሪክ በቅርበት የሚያውቁት ጆሴፍ በተለይ ስለ አድዋ አጫውተውኛል። ኢትዮጵያ በቅኝ ሳትገዛ እንድትኖር መነሻ መሆኑን ያብራሩት የአድዋ ድል ለኢትዮጵያውያን የተለየ ኩራት ሊሆን ይገባል። ምክንያቱም ዳግማዊ አጼ ምኒልክ በሚገባ የታጠቀውን የኢጣሊያ ጦር ያሸነፉበት ነው። በዓለም ውስጥ በቅኝ ግዛት ያልተያዙት ሀገሮች አምስት ብቻ ናቸው። አፍጋኒስታን፣ ኢራን፣ ታይላንድ፣ ጃፓን፣ በአፍሪካ ደግሞ ኢትዮጵያ፣ አምስቱ ብቻ ናቸው ቅኝ ያልተገዙት። ይህ ለኢትዮጵያና ለኢትዮጵያውያን ለተቀሩትም አፍሪካውያን አኩሪ ታሪክ ነው እና ይሄ ቀላል ጦርነት አይደለም። ለኢትዮጵያ የሚኩራ ነገር አለ። ዓለም ውስጥ አፍጋኒስታን፣ ፐርሺያ፣ ታይላንድ፣ ጃፓን እች አራት ሀገር እና ኢትዮጵያ ጨምሮ አምስት ሀገር ብቻ ወዝ ኔቨር ኮሎናይዝድ የአድዋን በዓል ማክበር ታሪኩ እንዲተላለፍ ማድረግም የአስራ ሁለት አመቱን ኢሳቅ ምትኩን ለመሳሰሉ ታዳጊዎች የተሻለ ነገር ማቆየት ነው። ኢሳቅ ስንተኛ ክፍል ተማሪ ነው? የአምስት ያ እዚህ ለምን ተገኘ? አሁን የአድዋ ባለ አድዋ ምንድን ነው? አድዋ ምን የተደረገበት ነው ንገረኝ። ስ አባቶቻችን የጣሊያንን ጦር የመከቱበትና ሀገራችን ያስከበሩበት ነው። አንዳው ኬስ ላይ ማን ነገር? በትምህርት ቤትና አባትና እናቱ አዲስ አበባ በብርሃን የባህል ማዕከል የተካሄደው ስነ ስርዓት፣ የዚያን ጊዜዎቹ ዘማቾች የነበሩበትን ሁኔታ ለማስታወስ የተሞከረበት ነው። ይዘውት የዘመቱት ስንቅ ለምሳሌ ለማሳያነት ተዘጋጅቷል። የብርሃን ኢትዮጵያ መስራችና ባለቤት ወይዘሮ ሳቤላ በላይነሽ አባይ ይህንኑ ያብራራሉ። ጾም ስለሆነ ቋንጣን ስንቀንስ ድርቆሽ ነው ይዘው የተጓዙት እነሱ። በርበሬና ውሃ እየበጠበጡ ነው። እኛ ግን ያው ድርቆሹን አፈርፍረነዋል፣ በሶም ጨብጠን እንትን ብለናል። እንደገና ደግሞ ቆሎ፣ ንፍሮ የመሳሰሉትን የዛን ጊዜ በጉዟቸው ላይ የሚበሉትን ነገሮች ለማቅረብ ሞክረናል። በተጨማሪ ግን ያው የኢትዮጵያ ባህል ነውና አባቶቻችን ድል ያደረጉበት ነው እና እቴጌ ጣይቱም ተጓዦቹን በደንብ አድርገው ያበረታቱ ነበረ። ከጦርነቱ መለስ እንግዲህ እዚህ ቦታ ላይ ጠጅም፣ ጠላም፣ ካቲካላም የኛ የሆነው ከዛ ደግሞ እንደነሱ ተልባ እንደ ብርዝ አይነትም ነገር አድርገናል። ዳቦቆሎ የመሳሰሉትን ለማቅረብ ሞክረናል። በብርሃን ኢትዮጵያ በተካሄደው የአድዋ ድልባ በዓል አከባበር ላይ የመንግሥት ባለስልጣናት፣ አምባሳደሮችና ሌሎችም እንግዶች ተገኝተዋል። ልዩ ልዩ የኪነ ጥበብ ዝግጅቶችም ቀርበዋል። የአድዋ ድል በዓል በአገር ደረጃ በይፋ የሚከበረው የፊታችን ሰኞ የካቲት 23 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የሰው ልጅ

ዛሬና አድዋ ትላንት፣ መቼ ተነሱና የወዳደቁት? ምስጋና ለእነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁም ወገኖች።